የዛሬዋ ኢትዮጵያ ከጥቂት ዓመታት በፊት ከነበረችው የበለጠ ተስፋ ያላት ነች ሲሉ ተሰናባቹ የአሜሪካ ኤምበሲ ቃል አቀባይ ኒኮላስ ባርኔት ተናገሩ። ይቻላሉ ብዬ ያላልኳቸውን ነገሮችም አከናውናለች ብለዋል። በኢትዮጵያ እየተካሄደ ያለው ሽግግርም እንደሚሳካ ነው ሚስተር ባርኔት የተናገሩት። እስክንድር ፍሬው ተሰናባቹን ቃል አቀባይ አነጋግሮ የሚከተለውን ዘገባ አስተላልፏል። ባለፉት ሶስት ዓመታት በኢትዮጵያ የሆነውን ክፉ ደጉን አይተዋል። ተሰናባቹ የአሜሪካ ኤምባሲ ቃል አቀባይ ኒኮላስ ባርኔት ከተቃውሞ እንቅስቃሴዎች እስካሁኑ የለውጥ ወቅት የአገራቸውን አቋም ፖሊሲዋን ሲገልጹም ቆይተዋል። ከለውጡ በፊት የነበረውን የአስቸኳይ ጊዜ አዋጅ በመቃወም ኤምባሲው ያወጣው መግለጫ የዚያን ጊዜውን የኢትዮጵያ መንግስት ማስቆጣቱ ለምሳሌ የቅርብ ጊዜ ትዝታ ነው። በአዲስ አበባ የሚገኙትን የአሜሪካ አምባሳደር እስከ ማስጠራት የሄደው የዚያን ጊዜው መንግስት አምባሳደሩ መግለጫው ስህተት መሆኑን አምነዋል፣ የሚል መረጃም ለአንድ የአገር ውስጥ ጋዜጣ ሾልኮ ነበር። የዚያን ጋዜጣ ዘገባ የተሳሳተ ሲሉ የተናገሩት መግለጫችን አይቀየርም አቋማችንም ተመሳሳይ ነው ያሉት ታዲያ እኚህ ቃል አቀባይ ነበሩ። ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ የሥራ ጊዜያቸውን ያጠናቀቁትና ትናንት በአዲስ አበባው የአሜሪካ ኤምባሲ ሽኝት የተደረገላቸው ኒኮላስ ባርኔት በኢትዮጵያ ያለውን መልካም የፖለቲካ ጅምር አድንቀዋል። በዚህ መልካም ጅምር መሃል በመሄዳቸው የተሰማቸውን ስሜትም አጋርተዋል። በእርግጥ ወደ ሀገር የተመልሼ ቤተሰቤን ማየት እፈልጋለሁ። ነገር ግን በኢትዮጵያ በርካታ እድሎችና ተስፋዎች ባሉበት በዚህ ወቅት ጥሎ መሄድ አስቸጋሪ ነው። እዚህ በቆየሁባቸው ዓመታት የተካሄደው ለውጥ አስደናቂ ነው። ያንን መከታተል ተገቢ ይመስለኛል። That Ethiopia has done things that I certainly didn't think were possible when I arrived. there's certainly a long way to go, and that's part of why it's hard to leave, because I I believe Ethiopia, ኢትዮጵያ ሁሉንም ያሳተፈ ዴሞክራሲ እንደምትገነባ ሰፊ የምጣኔ ሀብት ብልጽግናና መረጋጋት እንደምታሰፍን አምናለሁ በእርግጥ ቀላል እንዳልሆነ አውቃለሁ ለዩናይትድ ስቴትስም ቢሆን እንኳ ቀላል አይደለም ሁሌም ለለውጥ እንደተጋነን በዚህ ለውጥ ኢትዮጵያ የምትደርስበትን ለማየት እጓጓለሁ ለጊዜው የዚህ ለውጥ አካል ባለመሆኔ አዝናለሁ እኔ እዚህ በመጣሁ ጊዜ የታዘብኩት በአብዛኛው ተስፋ የመቁረጥ መንፈስ ነበር። ለለውጥ ዕድሎች አልነበሩም። አሁን ግን ሁሉንም ችግር ለመፍታት ዕድል አለ። የዛሬዋ ኢትዮጵያ ከትናንትናዋ ይልቅ የበለጠ ተስፋ ያላት ናት። ይህ ግን ያለ ፈተናዎች አይደለም። ነገር ግን ለውጥ ከፈተናዎች ጋር ሊመጣ ይችላል። ይህ የሚጠበቅ ነው። የለውጡ ሂደት ያለመጠናቀቁን በመገንዘብ እየተሠራ ያለ ሥራ ያለ ይመስለኛል። ስለ ለውጥ የሚደረግ ውይይት ከሁሉም አቅጣጫ መቀጠል አለበት። ዩናይትድ ስቴትስ ለውጡ እንዲቀጥል በሁሉም መልኩ ለመርዳት ኢትዮጵያ ችግሮቿን እንድትወጣ ለማገዝ ፈቃደኛ ናት። ዴሞክራሲ ማለት ደግሞ ተቋማትን ዘርግቶ ችግሮችን ለመፍታት መሥራት እንጂ ያለቀ የተዘጋጀ የተጠናቀቀ ሥርዓት ለሕዝብ ማቅረብ አይደለም። ዋናው ጥያቄ ኢትዮጵያውያን ይህንን እድል እንዴት ይጠቀሙበታል የሚለው ነው። በኢትዮጵያ ቆይታቸው ወደ በርካታ አካባቢዎች መንቀሳቀሳቸውን የገለጹት ኒኮላስ ባርኔት ከምግቡ ጋር ጭምር መላመዳቸውን ያስረዳሉ። ትናንት በተካሄደው የሽኝት ሥነ ሥርዓት በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና ሌሎች በርካታ እንግዶች ተገኝተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።